The Voice of America. በሀገር ሰላምና መረጋጋት ላይ አደጋ ሊጥሉ የሚችሉ ቅስቀሳዎችን መንግስት በንቃት እየተከታተለ ሕጋዊ እርምጃ እንዲወስድ ኢትዮጵያውያን ዜጎች ለማህበራዊ ፍትሕ ፓርቲ ጥሪ ያቀረበ። ፓርቲዎች የተለያዩ አማራጮችን ለህዝብ በሚያቀርቡባቸው ጉዳዮች ላይ መንግስት ውሳኔ ከማሳለፍ እና ተግባራዊ ከማድረግም እንዲቆጠብ ኢዜማ ጠይቋል። መለስካቸው አማሃ ተጨማሪ አለው። የኢትዮጵያ ዜጎች ለማኅበራዊ ፍትሕ ኢዜማ የተሰኘው ፓርቲ ሰላማችንን በማስጠበቅና ቀጣዩ ምርጫ ላይ በንቃት በመሳተፍ ለዴሞክራሲያዊ ሥርዓት ግንባታ መሰረትም ጣል በሚል ርዕስ በአሰራጨው ጋዜጣዊ መግለጫ መንግሥት በሀገሪቱ ሰላምና መረጋጋት ላይ ትኩረት ሰጥቶ እንዲሠራ ጥሪ አድርጓል። እንደ መግለጫው አባባል ሥልጣን ለማራዘም የተሄደበት መንገድ ሕገ መንግሥታዊ አይደለም። በዚህም ምክንያት ከመስከረም 25 ቀን 2013 ዓ ም በኋላ መንግሥት የለም። ህዝብና የመንግስት መዋቅር ለፌዴራልና የክልል መንግስታት ሊታዘዙ አይገባም፣ የሚል ቅስቀሳ እንደነበረና ዛሬም እንዳለ ይገልጻል። ይህ ቅስቀሳ የሀገራችንን ሰላምና መረጋጋት ከማወክና የዜጎችን ሕይወት አደጋ ላይ ከመጣል በዘለለ ፋይዳ የለውም ሲል መግለጫው ያክላል። ወረድ ብሎም መንግስት እነዚህን ቅስቀሳዎች በንቃት ተከታትሎ አደጋ ከመድረሱ በፊት እንዲከላከልና አደጋ ለማድረስ በሚንቀሳቀሱ አካላት ላይ ህጋዊ እርምጃ እንዲወስድ መንግስትን ያሳስባል። የኢዜማ የህዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀን ቪኦኤ በመግለጫው ላይ ተጨማሪ ማብራሪያዎችን ጠይቋቸዋል። ይህ ጥሪ መንግስት የዴሞክራሲውን ህዋ እንዲያጠበው የሚያበረታታው አይደለም ወይ የሚል ጥያቄ ቪኦኤ አቅርቦላቸዋል። በጣም በጥንቃቄ አሁን የተባለውን አይነት መልዕክት እንዳያስተላልፍ ተጠንቅቀን የጻፍ ነው። ለመንግስት ያሳሰብ ነው በግልጽ በምንም ምክንያት ቢሆን በዜጎች ደህንነት እና በሀገር ሰላም ላይ አደጋ ለመጣል የሚንቀሳቀሱትን በሚል በግልጽ የተቀመጠ ነው መግለጫችን ላይ። እንዲሁ ዝም ብሎ በጅምላ ስለተቃወሙ ብቻ እርምጃ ይወሰድባቸው የሚል አይደለም። በግልጽ የተቀመጠው ምንድን ነው መንግስት ቅስቀሳዎቹ በንቃት እንዲከታተል እና አደጋ ከመድረሱ በፊት እንዲከላከል እና አደጋ ለማድረስ ግን የሚንቀሳቀሱ አካላት አደጋ ለማድረስ የሚንቀሳቀሱ ካሉ እነሱ ላይ እርምጃ እንዲወሰድ ነው። ይሄ ደግሞ መደበኛ የመንግስት ኃላፊነት ነው። ያ ማለት ግን በምንም መልኩ ተቃውሞ ያቀረበ ሰው ላይ በሙሉ እርምጃ ይወሰድ ማለት አይደለም። መግለጫችን እንደዛ አይልም። በአሁኑ ጊዜ በአብዛኛው ይህን ቅስቀሳ የሚቀሰቅሱ ወገኖች ተለይተው ሊታወቁ ይችላሉ። ታውቀዋል የሚል እምነት አላችሁ እናንተ? ለዛ ነው ቅስቀሳውን በንቃት መንግስት እንዲከታተል ካደራ ጭምር መልእክት ያስተላለፍ ዋናቸው ናቸው። በምን እየተገፉ ነው እንደዚህ አይነት ቅስቀሳ የሚያደርጉት የመጨረሻ ግባቸው ውስጥ ምንድን ነው የሚለውን የመንግስት የጸጥታ ኃይሎች በደንብ የመተንተንና በዛ መሰረት አደጋ ሊጥሉ የሚችሉትን ለይቶ እርምጃ የመውሰድ ኃላፊነት ስላለባቸው በተስራቸው የጽሁፍ መግለጫ ላይ በኢትዮጵያ ውስጥ የሚንቀሳቀሱ የሲቪክ ማህበራት ድርጅቶችም የፖለቲካ ፓርቲዎች ቀደም ሲል የተስማሙበትን የእንቅስቃሴ ቃል ኪዳን በማክበር ስራቸውን እንዲያከናውኑና ቀጣዩን አገር አቀፍ ምርጫ ሰላማዊ ነፃና ፍትሐዊ ለማድረግ በፓርቲዎች ላይ ግፊት እንዲያደርጉ ጠይቋል። እንግዲህ በአዲሱ ተሻሽሎ በወጣ አዋጅ እየተመዘገቡና እየተንቀሳቀሱ ያሉ ከሁለት መቶ በላይ የሲቪክ ተቋማት እንዳሉ መረጃዎች አሉ። እነዚህ ተቋማት ግን ዲሞክራሲያዊ ስርዓት በሀገር ደረጃ እንዲገነባ እና ጊዜው የሚጠይቀውን አይነት ኃላፊነት እስካሁን በተጨባጭ ተወጥተዋል የሚል ግምገማ የለንም። ግን እሱን ማድረግ መጀመር አለባቸው የሚል ጽኑ እምነት ነው ያለን እና ሁሉም የሲቪክ ማህበራት ምናልባትም ደግሞ ከምርጫው ጋር በተያያዘ በጋራ ለመስራትም አንድ ጥምረትም እንደፈጠሩ እናውቃለን። እና እነሱንም ጭምር በእንደዚህ አይነት ጉዳዮች ላይ አሁን ነው ሰዓቱ ስራቸውን እየሰሩ በደንብ ዲሞክራሲያዊ ስርዓት መሰረት እንዲይዝ የሚጠበቅባቸውን ኃላፊነት መወጣት መጀመሪያ ያለባቸው እና እሱን ለማሳሰብ ነው ይፈለግ ፓርቲዎች የህዝብን ቅቡልነት ለማግኘት በሚወዳደሩባቸው ጉዳዮች ላይ አሁን በስልጣን ላይ ያለው መንግስት ውሳኔዎችን ከማሳለፍና ከማተግበር እንዲቆጠብም እናሳስባለን ብላቸዋል። መንግስት በሚገባ ሁኔታ የመወዳደሪያ ሜዳውን አላዘጋጀም፣ እንደውም ለራሱ በሚጠቅም መንገድ ብዙ ነገር እየሰራ ነው የሚል ተቃውሞ አላቸው። እናንተም አንዳንድ ጊዜ ድምጻችሁን ስታሰሙ ነበር። በዚሁ መስመር አሁን እንዴት ነው ይሄ ነገር ተሻሽሏል? ሊያሰራ የሚችል ሁኔታ አለ ብላችሁ ታስባላችሁ? በምርጫው አቅጣጫ በቅርቡ ህዝብ ያሳወቅ ነው። አንድ ጥናት እያደረግን ነው። ጥናቱ የዲሞክራሲ ስርዓት በእግሩ እንዲቆም የሚያስችሉ ተቋማት እንደ አቃቢ ህግ፣ ፖሊስ፣ ምርጫ ቦርድ፣ ሰብአዊ መብት ኮሚሽን እና ፍርድ ቤቶች ምን ያህል ቀጣዩን ምርጫ ነጻ፣ ፍትሃዊና ሰላማዊ ለማድረግ ዝግጁ ናቸው፣ የሚጎላቸው ምን ቦታ ላይ ነው እና ምን መሻሻል አለበት ምርጫው ከመደረጉ በፊት የሚለው ላይ ጥናት እያጠናን ነው። አጥንተን እንደጨረስን አቋማችንን ለህዝብ ይፋ በጣም አመሰግናለሁ፣ አቶ ናትናኤል ፈለቀ ስለተባበሩ እንደገና።